የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ባካሄደው የሦስት ቀናት የግምገማ ስብሰባ ዶክተር ወርቅነህ ገበየሁን በአቶ ኡመር ሁሴን ተክቷል። ማዕከላዊ ኮሚቴው የወቅቱን የአገሪቱንና የኦሮሚያ ሁኔታ እንዲሁም ጠንካራና ደካማ የተባሉ ጎኖቹንም ገምግሟል። ሙክታር ጀማል ዘገባለሁ። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በድርጅቱ የውስጥ ጉዳይ ላይ በጥልቀት መወያየቱንና የሥራ አፈጻጸሙንም መገምገሙን የፓርቲው ጽሕፈት ቤት ኃላፊ ዶክተር አለሙ ስሜ ገልጸዋል። ለውጡንና የዲሞክራሲ ግንባታ ሂደቱን እንደ መልካም ጅምር የገመገመው የኦዴፓ ማዕከላዊ ኮሚቴ በሙሉ አቅም መስራት አለመቻልን እንደ ድክመት ማየቱን ዶክተር አለሙ ለአሜሪካ ድምፅ ገልጸዋል። በሌላ በኩል ደግሞ ከውጭ በኩል ያሉ የለውጡ ተግዳሮቶች ብሎ ፓርቲው የገመገመውን ሁኔታ ዶክተር አለሙ እንዲህ ይገልጻሉ። በሎል አካዋን ኡመን ኦሮሞ ኡመቶተ ብራ ወጅን ጅራቹ ደንዴት ኡመን ኦሮሞ ኡመቶተ ካም ቡቅሱት ሞቱማን ናኖ ኦሮሚያ ሰባን አደነመ ቆዴ ሰኝ ረጥ ቅዬፋቴ ተርካምፊ ለምሳሌ አሉባልታዎች የኦሮሞ ሕዝብ ከሌሎች ሕዝቦች ጋር መኖር እንደማይችል አስመስሎ የሚነዙ፣ የኦሮሞ ሕዝብ ሌሎችን ሕዝቦችን እንደሚያፈናቀል፣ የኦሮሚያ ክልል መንግስትም በብሔር ለይቶ እንደሚከፋፍል የሚነዙ የሀሰት ፕሮፓጋንዳዎች አሉ። ለምሳሌ ለገጣፎ ላይ የተወሰደውን ህጋዊ እርምጃ በተለዩ ብሔሮች ላይ ብቻ የተደረገ አድርገው የሚያወሩ አሉ። በሌላ በኩል በድርጅቱ ና መንግስት አመራሮች ላይ ሆን ተብሎ የስም ማጠልሸት ዘመቻዎች ይካሄዳሉ። ይህ ደግሞ ፓርቲውን ለማዳከም መንግስትን ለማዳከም ታልሞ የሚሰራ የፕሮፓጋንዳ ስራ ነው። ዓላማው ሽግግሩን ለማደናቀፍ ነው ብለን እንወስዳለን። እነዚህንም ከፊት ለፊታቸው ቆመን ልንታገላቸው እንደሚገባን ገምግመናል። ር ከ ደብሱ ማ ደሱ ዶክተር አለሙ የለውጡ ተግዳሮቶች ያሏቸውን አካላት ማንነት ለመናገር ባይፈልጉም ህብረተሰቡ እኩይ ሲሉ ከጠሯቸው ድርጊቶቻቸው እራሱን መጠበቅ አለበት ብለዋል። በክልልና ሀገር አቀፍ ደረጃ የተጀመረው ለውጥ በተሳካ ሁኔታ እየተካሄደ መሆኑን ማዕከላዊ ኮሚቴው መገምገሙን የገለጹት ዶክተር አለሙ ለዚህም የአመራሩ ድርሻ እንዲሁም የህዝብ ተሳትፎና ድጋፍ ትልቅ ቦታ እንደነበረው ነው ዶክተር አለሙ የተናገሩት በድርጅቱ አባላት መካከል ለሦስት ቀናት የቆየው የኦሮሞ ዴሞክራቲክ ፓርቲ ማዕከላዊ ኮሚቴ ስብሰባ ስምንት ሰዎች የሚሳተፉበትን የድርጅቱን የስራ አስፈጻሚ ኮሚቴ በዶክተር ወርቅነ ገበየው የግብርና ሚኒስቴሩን አቶ ዑመር ሁሴንን ተክቷል። ዶክተር ወርቅነ ከውጭ ጉዳይ ሚኒስቴርነታቸው በመልቀቅ በተባበሩት መንግስታት ዓለም አቀፍ መስሪያ ቤት መቀጠራቸውን ተከትሎ በክልሉም ሆነ የሀገሪቷ የመንግስት መዋቅር ውስጥ ባለመኖራቸው ነው ከስራ አስፈጻሚው በአቶ ዑመር ሁሴን እንዲተኩ ማዕከላዊ ኮሚቴው የወሰነው። በሌላ በኩል በድርጅቱ አባላት መካከል ችግር እንዳለ የለውጥ ኃይል እና የቀድሞ ኦህዴድ አስተሳሰብ ያላቸው አባላት በጎራ መቧደናቸው፣ እንዲሁም የቀድሞ የኦህዴድ አስተሳሰብ አላቸው የሚባሉ ቡድኖች የዶክተር አብይ አህመድን ሐሳብ ጭምር ተጻረው እንደሚቆሙ ለሚነገረው ተጠይቀው ዶክተር አለሙ መል ሰጥተዋል ኩዲ ከን ጀደማኒ ክጅብ ወነንሲ በድርጅቱ አመራሮች መካከል ልዩነት አለ ተብሎ የሚወራው በፍጹም ከእውነት የራቀ ነው። ላረጋግጥልህ የምፈልገው ነገር በከፍተኛውም አመራር ሆነ በማዕከላዊ ኮሚቴው ትላንት እስከ ገመገምንበት ዕለት ምንም አይነት ልዩነት በመካከላችን የለም። ምንም አይነት አለመግባባትም መሰናከልም የለም። ምናልባት እንደ ጉድለት ብዬ ማስበው እኩል ተራምደን ስራን መከወን ላይ ጉድለት ሊኖር ይችላል። ነገር ግን ሆን ተብሎ አንደኛው የሌላውን ስራ ለማደናቀፍ የሚደረግ ምንም አይነት ልዩነት በድርጅታችን ውስጥ የለም። እንደውም በተቃራኒው ከሌላ ጊዜ በበለጠ አንድነታችን ጠንክሮን ያለነው አሁን። ምናልባት ድክመታችንን የሚመኙ አካላት ሊከፋፍሉን ፈልገው ይህንን እንደሚያልሙ እረዳለሁ። በፍጹም እንዲህ አይነት ምልክትም የለብንም። ጎንኩuመን የኦሮሞ ዴሞክራቲክ ፓርቲ ኦዴፓ ማዕከላዊ ኮሚቴ ላለፉት ሶስት ቀናት ገምግሞ ያወጣውን መግለጫ እንዴት እንዳገኙት የጠየቅናቸው የፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና በለውጥ ሂደቱ የፖለቲካ ምህዳር መስፋት፣ እስረኞች መፈታት፣ በሀገር ጉዳይ በጋራ መነጋገር መቻለን እንደ በጎ ጅማሮ አድንቀው መግለጫው ሊዳስስ ይገባ ነበር ያሉትንም ጠቁመዋል። ብቻ ሶስት መሰረታዊ ጉዳዮች ላይ ቢያተኩሩ ጥሩ ነው። አንደኛው ይሄ ለውጥ የሚባለው ምናክል ለውጥ ሆነዋል፣ ምናክል ተራው ህዝብ ዘንድ ደርሰዋል የሚለው ጥያቄ አለ። ሌላው በየቦታው ለምሳሌ ኦሮሚያም ሆነ በተለይ ኦሮሚያ ክልሉ እየተጣሰ ህዝቡ በሚሊዮኖች ደረጃ እየተፈናቀለ የሚቸገርበት ሁኔታ ነው። ከዛ እንግዲህ በየቦታው የሚነሱ ግጭቶች አሉ። ስለሱም በሚሆን መንገድ ማንሳት አለባቸው ብዬ አምን አለው። ሌላው በተለይ የኢኮኖሚ ጉዳይ ብዙ ቦታ የኑሮ ውድነት እየጨመረ የሚገኝበት ሰዓት ስለሆነ እሱንም በሚሆን መንገድ አንስቶ መነጋገር አለባቸው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።